በርካታ የአውሮፓ ህብረት አባል ሀገራት በተለይ ኦስትሪያ፣ ግሪክ ከቱርክ ጋር የሚያዋስናትን ድንበር በበቂ አትቆጣጠርም ሲሉ ወቀሳ ያሰማሉ። አብዛኞቹ ስደተኞች ከሶሪያ፣ ከአፍጋኒስታን እና ከኢራቅ ሜዲትራኒያን ባህርን አቋርጠው ወደ አውሮፓ ህብረት ሀገራት ይገባሉ። እንደ እርዳታ ድርጅቶች ገለጻ በግሪክ ለስደተኞች ያለው ሁኔታ አሁንም አልተሻሻለም። የኦስትሪያ የሀገር አስተዳደር ሚኒስትር ዮሐና ሚካኤል ላይትነር እንደተናገሩት ግሪክን ለጊዜው ከሸንጌን አባልነት መሰረዝ አሊያም ድንበሩን ማጥበብ ይሻላል። እንደኔ እምነት የአውሮጳ ህብረት ሀገራት የውጭ ድንበራቸውን ማለትም የግሪክና ቱርክ ድንበርን መቆጣጠር ካልቻሉ የሸንገን አባል ሀገራት የውጭ ድንበር ወደ መሀል አውሮጳ ይሳባል። ስለዚህ ግሪክ በፍጥነት ያላትን አቅም ሁሉ እንድታጠናክርና ለዚህም የሚያስፈልገውን እርዳታና ድጋፍ እንድትቀበል ትጠየቃለች። ወደ ሌሎች አውሮጳ ሀገራት ማለፍ የሚፈልጉ ከኢራቅ፣ ከሰሜን አፍሪቃ የመጡ በርካታ ስደተኞች ግሪክ ውስጥ ይገኛሉ። የግሪክ መንግስት እነዚህ ስደተኞች የተገን ጥያቄ እንዲያቀርቡ እድል ቢሰጥም አብዛኞቹ ስደተኞች ራሳቸውን ማስመዝገብ አይፈልጉም። ስደተኛው ፓኪስታናዊ ሰውሃድ እንደሚ የሚለው በግሪክ ምንም አይነት እድል የለም። አቴንስ ውስጥ በሚገኝ አንድ ስታዲየም ስር ከፓኪስታንና ከሌሎች ሀገራት ለመጡ ስደተኞች ወንዶች መኖሪያ አዳራሽ አለ። መኖሪያ አዳራሹ የመተኛ አልጋ በቂ የመጸዳጃ ቦታ ስለሌለው እንደ መኖሪያ ቦታ ጥሩ አይደለም። አቴንስ ውስጥ ፕራክሲስ የተሰኘው የእርዳታ ድርጅት አንድ አዲስ ባቀረበው ፕሮጄ በመቶዎች ለሚቆጠሩ ስደተኞች እርዳታ መስጠት ጀምሯል። ድርጅቱ በሚቀጥሉት ሳምንታት ለ20ሺህ ስደተኞች የሚበቃ ቦታን እንደሚያዘጋጅም ገልጿል። የአውሮፓ ህብረት ሀገራት አንድ ውሳኔ ላይ እንዲደርሱ ዳግም ያስጠነቀቁት የህብረቱ ኮሚሽነር ዲሚትሪስ አምፓራምፖሉስ በበኩላቸው ከህብረቱ አባል ሀገራት ጀርመን አሁንም አብዛኛውን ስደተኛ ከለላ እየሰጠች ያለ ብቸኛ ሀገር መሆኗን ተናግረዋል። ኦስትሪያ የድንበር ጉዳይን በተመለከተ የራሷ የሆነ ህግ ካጸደቀች በኋላ ቢያንስ እስከሚቀጥለው የበጋ ወራት ላይ ስደተኞችን መቀበል እንደምታቆም ነው የተናገሩት። ሁኔታውን የማሳለፍ ጉዳይ የአባል ሀገራቱ ነው። በሌላ በኩል በሸንገን አባል ሀገራት መካከል የነፃ ዝውውርን ለማረጋገጥ የውጭ ድንበሮቻችንን ለመቆጣጠር የተሻለ እቅድና አሰራር እንዲኖረን ማስፈለጉ ግልጽ ነው። አሁንም በሺዎች የሚቆጠሩ ስደተኞች ወደ ግሪኳ ደሴት ይተማሉ። በያዝ ነው የአውሮጳውያኑ ዓመት 2016 የመጀመሪያ ወር ብቻ ግሪክ የደረሱት ስደተኞች ቁጥር ባለፈው ዓመት የመጀመሪያ ወር ከደረሱት በሶስት እጥፍ ይበልጣል። በዚህም በአዲስ ወደ ግሪክ የሚገቡ ስደተኞችን ሆት ስፖትስ በተሰኘው ማዕከል ከተመዘገቡ በኋላ የተሰደዱበትን ምክንያት ማለት በኢኮኖሚም አሊያም በጦርነት ሰበብ መሰደዳቸውን ከተጠራ በኋላ ወደ ሌላ ቦታ መከፋፈል ይቻላል። ይህ የስደተኞች መመዝገቢያ ማዕከል ጥሩና ከፍተኛ ጅማሮ መሆኑን በአቴንስ የአውሮፓ ሕብረት ኮሚሽነር ቢሮ ዋና ተጠሪ ፓኖስ ካርቡኒስ ተናግረዋል። እንደ ፓኖስ ግሪክ ስደተኞችን ምዝገባና ቁጥጥር ላይ እጅግ መዘገየቷን አምናለች። እንዲያም ሆኖ ከአውሮፓ ሕብረት ኮሚሽንና በሌሎች ድርጅቶች በመታገዝ ሆት ስፖትስ የተሰኘው ማዕከል በሚቀጥለው ሳምንታት ሙሉ ስራውን እንደሚጀምር ተናግረዋል።